የኢትዮጵያ መንግስት ባለፉት ቅርብ ወራት ያሰራቸውን የኢንተርኔት አምደኞችና ጋዜጠኞች ጉዳይ ጨምሮ በተለያዩ ጊዜያት የወሰዳቸው እርምጃዎች ተከትሎ ትችቶች እየተሰሙ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባለፈው ሳምንት ለአገሪቱ ፓርላማ ንግግር ባሰሙት ጊዜ የግል ጋዜጦችና ሙያውን አስመልክቶ የሰጡትን አስተያየት ተከትሎ በጉዳዩ ላይ ምላሽ የሰጠው ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ መንግሥት ጋዜጠኞችንና ጋዜጠኝነትን አስመልክቶ እያራመደ ያለው ፖሊሲና አቅጣጫ ለአገሪቱ የንግግርና የፕሬስ ነጻነት አይበጅም ሲል መተቸቱ ተዘግቧል። ለዓመታት እያወዛገበና ጠንከር ያለ ትችትም ሲቀርብበት የቆየውን የአገሪቱን የጸረ ሽብር ሕግ ጨምሮ በሰሞነኛው የመንግሥቱ እርምጃዎችና በአገሪቱ ሕጎች ዙሪያ ከሕግ ባለሙያ ጋር የተጀመረ ውይይት ሁለተኛው ክፍል ነው የሚቀጥለው። ባለፈው ሳምንት በስርጭት ወቅት በገጠመን የቴክኒክ እክል ምክንያት ሙሉውን ማሰማት ሳንችል የቀረነውን ይህን ቃለ ምልልስና እንዲሁም በያዝኑ ሳምንት መጀመሪያ ላይ የሦስት ዓመት እስር የተፈረደበትን የቀድሞን የፍትህ ጋዜጣ ዋና አዘጋጅ ጉዳይ የተመለከተ ተጨማሪ ቃለ ምልልስ አጣምረን ቀርበናል። ሙያዊ ትንታኔን የሚሰጡን የህግ ባለሙያው አቶ ሙልጌታ አረጋዊ ናቸው። አሉላ ከበደ ነው ያዋያቸው። ቀደም ባለ ውይይታቸው እልባት ካደረጉበት ጭብጥ ይነሳሉ። አቶ ሙልጌታ አረጋዊ በድጋሚ ለጊዜው አመሰግናለሁ። እኔ አመሰግናለሁ። አቶ አሉላ በመጨረሻ ካነሳ ነው ጥያቄ ብንጀምር በቅርቡ ችሎት የቀረቡት ከዚህ ቀደም ብዙ ያነጋገሩት የክስ ሂደታቸው በመታየት ላይ ያሉ ዘጠኙ የኢንተርኔት አምደኞችና ጋዜጠኞች፣ ሁለት ወጣት ሴት ታሳሪዎች ማህሌት ፋንታሁንና ኤዶም ካሳ ከሌሎች እስረኞች በተለየ መልኩ ዘመዶቻቸው ከአስር ደቂቃ ላላለፈ ጊዜ ያውም ሌሎች ጠያቂዎች ጠይቀው ከተመለሱ በኋላ እንደሚፈቀድላቸው፣ በተጨማሪም አሸባሪ በሚል ቅጽል ገና ፍርዱ ባልተወሰነና ተጠርጥረው በተከሰሱበት ስያሜ በመጥራት ሌሎች እስረኞች እንዳይጠጉንና እንድንገለል እየተደረገን ነው ሲሉ ለፍርድ ቤቱ ባቀረቡት አቤቱታ፣ ከዚህ ቀደም መቅረብ ያልቻለው ማረሚያ ቤት ተወካዩ አየለች አሰፋ ቀርበው ከሌሎች የተለየ ተጽዕኖ እንደማይደረግባቸው ብቻ በጠቅላላ ስሜት የሚታይ መልስ ሰጥተው ተመልሰዋል። ነገር ግን የተከሳሾቹ ጠበቃ ማስረጃ ማቅረብ የሚቻል መሆኑን ገልጸዋል። ሁለቱ እስረኞች ለምንድን ነው እንዴት ነው ተለይተው ሊታዩ የሚችሉት? ይህን ነገር ሰምቻለሁ። እንደዚህ አይነት ነገሮች ለመጀመሪያ ጊዜ የታዩ አይደሉም። ከዚህ በፊትም የምታስታውስ ከሆነ ወይዘሪት ብርቱካንን ጨምሮ የተለየ አይነት አያያዝ ማለት የተለየ ተጽዕኖ የማድረግ አዝማሚያ ማለትም በተወሰኑ እስረኞች ላይ ወህኒ ቤቶች ወይም የወህኒ ቤት አስተዳዳሪዎች ተጽዕኖ ሲፈጥሩ ይታያሉ እና እስረኞችም ፍርድ ቤት ቀርቦ ሲያመለክቱ በተደጋጋሚ ሰምተናል። ይሄ ለምን እንደሚሆን እኔ አላቅም። እነዚህ የወህኒ ቤት አስተዳዳሪዎች የተወሰኑ ሰዎችን ለምን እንደሚጫነ ወይም በተለየ መንገድ ለምን እንደሚያሰቃዩ ግልጽ አይደለም። ምናልባት መንግስትን ያስደሰቱ መስሏቸው ሊሆን ይችላል ግን መንግስት መደሰት ያለበት ህጉ ሲከበር ነው፣ እና አሁንም ህጉ ግልጽ ነው። ህገ መንግስት ምንድን ነው የሚለው የአንድ እስረኛ መብት በግልጽ ያስቀምጣል። የኢትዮጵያ ህገ መንግስት በጣም ጥርት ባለ ቋንቋ ቤተሰቦቹን መጠየቅ ይችላል፣ ጠበቃውን ማናገር ይችላል፣ ጓደኞቹን ማየት ይችላል። እንደዚህ ዝርዝሮ ነው ያስቀመጠው። ህጉ ነው ህገ መንግስት እና እነዚህ ነገሮች ሲነኩ ፍርድ ቤቶች ሙሉ ስልጣን አላቸው። እኔ ማላያ ኢትዮጵያ ምንድን ነው ፍርድ ቤቶች በተደጋጋሚ እንደዚህ አይነት አቤቱታ ሲቀርብላቸው የሚወስዱት እርምጃ በጣም የተወሰነ ነው። አቶ ሙልጌታ እንዲያውም ተከታይ ጥያቄን የነኩት በእነኚህ ወጣት ታሳሪዎች ጉዳይ ለመጀመሪያ ጊዜ ሳይቀርቡ በሁለተኛው ጥሪ የቀረበው ማረሚያ ቤት ቀደም ብዬ የጠቀስኳቸው የማረሚያ ቤቱ ተወካይ አየለች አሰፋ በቀረቡበት ወቅት የተባለው ተፈጽሞ ከሆነ ይረጋገጥ፣ እንዳይደገም ነው ያለው። እስከዚህ ሰዓት ድረስ ፍርድ ቤቱ ካላረጋገጠ፣ ሲረጋገጥለት፣ መቀጫው አይበይንም ወይ አይቀጣም ወይ ማረሚያ ቤት ይቀጣል። በኢትዮጵያ ህገ መንግስት ህገ መንግስቱ የበላይ ነው ነው የሚለው ሰው ህገ መንግስቱ የበላይ ነው ሲል ህግ ነው ከሁሉም በላይ የሚዳኘው ማለት ነው። እና ማንኛውም ባለስልጣን ይሆን ግለሰብ ህግ ሲተላለፍ ኦፍኮርስ ይጠየቃል። እና እዚህ ላይ እስረኞቹ አቤቱታ ሲያቀርቡ ፍርድ ቤቱ የማጣራት ህጋዊ ግዴታ አለበት፣ ሞራላዊ ግዴታም ለነገሩ አለበት። ሰው ምንድነው መደረግ ያለበት? ዳኞቹ ልክ እንዳሉት እናጣራለን። እንግዲህ እስረኛ ባመለከተው በሙሉ የግድ እውነት ላይሆን ይችላል እስረኛ ያመለከተው ደግሞ እውነት የሚሆንበት ሰዓትም ማለት፣ ለዚህ ነው ማጣራት የሚያስፈልገው። ከተጠራ በኋላ ግን ወህን ቤት አስተዳዳሪዎች ቀርቶ ማንም ባለስልጣን ጥፋተኛ ሆኖ ሲገኝ በእርግጥ ይጠየቃል። በዛ ላይ የተለየ ስልጣን አለው ፍርድ ቤት። ሌላ ቀርቶ ፍርድ ቤቱን በመድፈር ወይም በመናቅ በሚል ብቻ አንዶ ስፖቱን ለማሰር ይችላል። ዳኛ በዚያው ቦታ የእስር እርምጃ ሊወስድ ይችላል። ለምሳሌ የወህን ቤቱ ተወካይ መጥተው የሚሰጡት ምክንያት አጥጋቢ ሆኖ ካላገኘውና ስራቸው እየሰሩ እንዳልሆኑ ከገባው የፍርድ ቤት ትእዛዝ ነው እና ትእዛዙን አላከበሩም ብሎ እዛው እንዲታሰሩ ሁላ ሊወስን ይችላል። ከዚህ በፊትም እንደዚህ ተደርጎ ያውቃል። አንዴ ተደርጎ ያውቃል የማስታውሰው እና ፍርድ ቤቱ ስልጣን አለው። ችግሩ ምንድን ነው? ቢሮክራሲው ማን ነው የሚያጣራው? እንዴት ነው የሚጣራው? ይሄ ዝርዝሩ ለነገሩ የማላውቀውም እሱ ላይ ነው። እንግዲህ ችግር ከዛ አልፎ፣ ለምሳሌ እስረኞች ተደብድበናል ሁላ እያሉ ፍርድ ቤት ውስጥ ሲናገሩ እንሰማለን እሱም ሌላ የሚያሳዝን የሚያሳስብ ነገር ነው። እስረኛ እስር ቤት ውስጥ ተደብድብ ያለ ብሎ ፍርድ ቤት መጥቶ ሲናገር ዳኞች የሚወስዱት እርምጃ በተመሳሳይ ሊታሰብበትና ሊስተካከል የሚገባው ይመስለኛል። ኦፍኮርስ ሁሉም እስረኛ ተደብድብ ያለው ባለ ቁጥር የግድ ተደብድበዋል ብሎ መደምደማ ይችላል። ግን የሆነ ማጣሪያ መካኒዝም ቢኖርና ይሄ በተደጋጋሚ የሚቀርብ አቤቱታ የሚቀነስበት መንገድ ቢኖር ጥሩ የሚሆን ይመስለኛል እና ለዚህ ፍርድ ቤቶች ከፍተኛ ስልጣን አላቸው ይህንንም ማረግ ይችላሉ። አቶ ሙልጌታ፣ ከዋናው መሰረታዊ ጭብጥ ጋር የተያያዘ ጥያቄ ላንሳ። ለዚህ በተከታታይ ለምናየው የመጀመሪያ ዙር ውይይት መደምደሚያ በእስር ላይ የሚገኙ በርካታ ጋዜጠኞችና በስራቸው ምክንያት በደረሰብን ክትትል ስጋት ከሀገር ለመሰደድ ተገደድን የሚሉ ጋዜጠኞች በተመሳሳይ የሚያነሱት ኢትዮጵያ ውስጥ ጋዜጠኝነት ወንጀል እየሆነ መጥቷል የሚል ነው። ለጋዜጠኞች መብት ተቆርቋሪ የሆኑ ዓለም አቀፍ ድርጅቶችም ይህንኑ ሲያስተጋቡት እንሰማለን። በጋዜጠኝነት ሙያ የተሰማሩ ሰዎች ቀደም ብለን እንዳነሳ ነው ከስም ማጉደፍ ወይም ደግሞ መንግስት የማይቀበለውን ሀሳብ እስከ መዘገብ ድረስ ተጠያቂ ያደርጋል እና ጋዜጠኝነት በአሁኑ ሰዓት በኢትዮጵያ ውስጥ ወንጀል እየሆነ ነው የሚል ቅሬታ ይሰማሉ። እነኚህ አስተሳሰቦች ሊፈጥሩ የሚችሉትንም ተጽዕኖ በሙያው የዜጎችን የአንድ ወገን ብቻ ሳይሆን ከሁሉም አቅጣጫ መታየት የሚችል በነጻነት የሚዘገብ መረጃ የማግኘት መብት ዜጎች ራሳቸውን በነጻነት የመግለጽ መብታቸውን የማስከበር መብት ላይ እንዲህ አይነቱ ሁኔታ ሊፈጥር የሚችለውን ጫና አሁንም ከህግ አንጻር አስዋልላ ልክ ነው። ኢትዮጵያ ውስጥ አሁን ኢትዮጵያ በሚዲያዎች የምንሰማው በአፍሪካ ውስጥ አንደኛ ወይም ሁለተኛ ጋዜጠኞች በብዛት የሚታሰሩበት ሀገር እየተባለ ነው ያለው። ከግብጽና ከኤርትራ ጋር ነው የሚወዳደረው። እሱ ለማንም ጥሩ አይደለም። ለሚዲያ ነጻነት ብቻ ሳይሆን ኢትዮጵያ መንግስትም ጥሩ አይመስለኝም። ምክንያቱም የህገ መንግስቱ የቀረጸው አሁን ስልጣን ላይ ያለው መንግስት ራሱ ነው እና የራሱ ህገ መንግስት ራሱ እንኳን ማክበር ካልቻለ ህገ መንግስቱ ዝም ብሎ ለየስሙን ላይ ወጣ ነው ማለት ነው። ከዛም አልፎ ሌሎች ሰዎችም የምትጎዳበት መሳሪያ ብቻ ወደ መሆን ነው የሚቀየረው። ህገ በቀደመ እንዳወራ ነው የወንጀለኛ መቅጫ ህግ ራሱ ያው እሱና በህገ መንግስቱ መካከል ያለው ግጭት በጸረ ሽብር ህጉና በህገ መንግስቱ ያለው ግጭት በብዛት በብዛት ሰዎች አውርተውበታል፣ በጣም በጉዳዩ ከፍተኛ ጥናት ያደረጉ ሰዎች። እስካሁን ግን ምንም መስተካከል አልተደረገም። መንግስት ራሱ በራሱ ሚዲያ ጸረ ሽብር ህጉ ለውይይት እንዲቀርብ አርጎ ተቃዋሚዎችን ጋብዞ አዲስ ከስ ያደረገበት ጊዜ አለ እና ምንድን ነው ኢትዮጵያ ህግ ሲወጣ ነው መታየት እንጂ ህግ ሲለወጥ ወይም ሲቀየር ወይም ሲስተካከል ወይም ነው ሲሻር በተለመደ ሁኔታ አታይም። እና እነዚህ ህጎች አሁን መስተካከል ያለባቸው ናቸው። አንድ ሰው መንግስትን አምታሃል፣ ቲንክ አባውት ኢት ወይም መንግስትን ሰድባሃል ተብሎ የሚታሰር ከሆነ ኢትዮጵያ ዴሞክራሲያዊ የሆነ ህገ መንግስት አለኝ ብላ ማውራት አትችልም። ሁለቱም አንድ ላይ ሊኖሩ አይችልም። እና በዋናነት የመናገር ነጻነት የፖለቲካ መብት ነው። በዋናነት የፖለቲካ ጉዳዮች ላይ ሀሳብህን መግለጽ የምትችልበት መብት ነው። እኔና አንተ ከቤት ውስጥ ሆነን ቁጭ ብለን እንድናወራበት አይደለም። ዋና ቁም ነገር መንግስትን የምትቆጣጠርበት መሳሪያ ነው ይሄ የመናገርና የፕሬስ ነጻነት እና መንግስትን ለመቆጣጠር ደግሞ መንግስትን ካልተች፣ መንግስትን ካላማ፣ መንግስትን ካልተሳደብክ እንዴት አድርገህ ነው ብሶትህንና ስሜትህን መግለጽ የምትችለው? ህጉም ይከለክላቸው ገደቦች አሉ። እነዛን ገደቦች እስካከበርክ ድረስ ሌላው ነገር በነፃነትህ የተካተተና ልታደረገው ያደረገው ምችል ነገር ነው። ስለዚህ እኔ እኔ የምለው መንግስት ህገ መንግስቱ ላይ በመጀመሪያ ደረጃ ትኩረት ቢያደርግ አቃቢ ህግ ማለት ነው። በሁለተኛ ደረጃ ዳኞች ደግሞ ክስ ሲመሰረት መጀመሪያ ማየት ያለባቸው ህገ መንግስት ቢሆን እና ተከትለው የሚወጡ የወንጀል ህጉ ህገ መንግስታዊ አይደለም ብለው መዳኘት እንኳን ባይችሉ ግን ከውስጥ ዳኞቹ ህገ መንግስቱ ሁሌ ጭንቅላታቸው ውስጥ ቢያስቀምጡት የሚሰጡት ውሳኔ ላይ ተፈላጊ አስተዋጽኦ ሊኖረው ይችላል ብዬ አስባለሁ እና እንደዛ ሲሆን የጋዜጠኛ እስረኞች ቁጥር ይቀንሳል። ለኢትዮጵያም ለገሪትም ቢሆን የእስረኞች ሀገር ናት ከመባል ትንሽ ሊያድናት የሚችል መስሪያና ሁሉም ሰው ሊያተርፍበት የሚችል መንገድ እያለ የወጣ ህግ ራሱ እየተጣፈ ሰው እስር ቤት እንዲገባ ማድረግ አይ ቲንክ ጤነኛ አካሄድ አይመስለኝ መልካም፣ አቶ ሙልጌታ ይሄን ቀደም ያለውን ቃለ ምልልሳችን ካደረግን በኋላ የተከሰተ አሁን በምንነጋገርበት ርዕስ ላይ አንድምታ ያለው አንድ ርዕሰ ጉዳይ እናንሳ። በዚህም ቃለ ምልልስ ጭምር በምሳሌነት ያነሳ ነውና ስንነጋገርበት የቆየ ነው። ባለፈው ጥቅምት አምስት ሁለት ሺ ሰባት ዓመተ ምህረት የታሰረውና በዚህ ሳምንት መጀመሪያ የሶስት ዓመት እስር የተፈረደበት የቀድሞ የፍትህ ጋዜጣ ዋና አዘጋጅ ተመስገን ደሳለኝን ጉዳይ እንመልከት። በጋዜጣው አማካኝነት በህገ መንግስታዊ ስርዓትና በአገሪቱ መንግስት ላይ ህዝብ እንዲያመጽ የመገፋፋትና ግዙፍ ያልሆነ የማሰናዳት ስራ ይለዋል። ጉዳዩን እንደ ተከታተሉትና በክሱም ሂደት ወቅት የነበረውን ተመልክተናልና ቀደም ብለን ደጋግመን ስናነሳ ከነበረው የኢትዮ የኢትዮጵያ ህገ መንግስት እና የመገናኛ ብዙኃንን ከሚዳኙ ህጎች አንጻር ውሳኔውን እንዴት ተመለከቱት? ማነሳሳት የሚለው ወንጀል በሁለት መንገድ ነው የሚገለጸው። ወንጀለኛ መቅጫው ምንድን ነው የሚለው አንድ ሰው በማነሳሳት መጠየቅ የሚችለው የሚጠየቀው የማነሳሳት ጉዳይ በተግባር ተሞክሮ ከሆነ ነው የሚለው። አሁን እዚህ ላይ የተመስገን ጽሁፎች ሲታያቸው ጋዜጣ ላይ ብቻ ነው ያወጡት እና ምንም ሙከራ አያሳይም። በእርግጥ እኔ ለፍርድ ቤት የቀረበው ማስረጃ ኔ አላውቅም። የህግ ጠበቃው በዋቢነት የቀረበው ጋዜጣው ብቻ ነው ይላሉ። አዎ። እና ማሰናዳት የሚለው ነገር ምንድን ነው? በማሰናዳት መልክ የቀረበው ነገር ድርጊት አለ ወይ? ሙከራ አለ ወይ? እና ከጽሁፉ ውጪ ሌላ የተደረገ ነገር በሌለበት ሁኔታ በጽሁፉ ብቻ መጠየቅ እንዳጠቃላይ ህግ ህገ መንግስት አይፈቅድም። ግን ይሄ ኤክሰፕሽን ወይም በተወሰነ ደረጃ ላይ ጥቅም ላይ ሊውል የሚችል ገደብ አለ። ለምሳሌ ለምሳሌ ኮንስቲቱሽኑ ምን ይላል? ጦርነት መቀስቀስ አትችልም፣ ወይም የህፃናትን ደህንነት የሚነካ ንግግር ማድረግ አትችልም፣ ወይም የሰው መብት የሚነካ የሰው ስም የሚያጠፋ ንግግር ማድረግ አትችልም። ንግግር ነው እንግዲህ ይዘት አለው። ህገ መንግስቱ በአጠቃላይ ሰዎች የሚናገሩት ይዘት አይጠየቁም ቢልም ግን በአንዳንድ የተገደቡ ሁኔታዎች ላይ የንግግር ይዘት ሊያስጠይቀህ ይችላል። መልካም። ይህን የፍርድ ውሳኔ ከተከታተሉ በኋላ የህግ ጠበቃው በሰጡት አስተያየት ላይም እንዲሁ የህግ አስተያየቶን ይስጡን። እስኪ ባጭሩ እንስማቸው። ጋዜጠኛ ተመስገን ደሳሌ ነው ተከስቶ የቀረበበት። ጉዳዩ ሀሳብን በነጻ ከመግለጽ መብት ጋር ቀጥተኛ ግንኙነት ያለው ወይም ያጠቃላይ ህብረተሰቡ ጥያቄ እዚህ መብት ላይ በቀጥታ እንድምታ ያለው ክስ ነው። ከዚህ አንጻር ስለ አንድ ጋዜጠኛ ተመስገን ደሳሌን ብቻ ሲባል ሳይሆን በአጠቃላይ ስለ መብቱ ሲባልም ጭምር ይግባኝላል። እንደ ሰሙት አቶ አመሃ ይግባኝ እንላለን በሚል በገለጹበት መሰረት በንግግር ነጻነት ላይም እንደተወሰነ ውሳኔ አድርገን እናየዋለን የሚል አንድምታ አለው። በሌላ በኩል ደግሞ በጠባቡም ቢሆን ይህ ህግ ሊመለከተው ይችላል እንዳሉት፣ አንድ ሰው በጽሁፉ ተጠያቂ የሚያደርገው ነገር ካለ ከአጠቃላይ ሁኔታ ጋር ሊያያዝ ይችላል ወይ? ቅድም የተናገርኩት ጽንሰ ሀሳቡን ነው። በተግባር ተመስገን ጋር ስንመጣ እኔ የተከሰሰባቸው አርቲክሎች አውቃቸዋለሁ። አያቸው ነው ክሱ። ተከታትለውታል? አዎ። ተመስገን የጻፋቸው እነዚህ የፍርድ ቤት ውስጥ የቀረቡት አርቲክሎች ወይም መጣጥፎች ሊያስጠይቁት ይገባል ወይ ብለ ብትጠይቀኝ ሊያስጠይቁት አይገባም ብዬ ነው የምለው። ምክንያቱም አቃቸዋሉ ጽሁፎቹ እኔ ስለፈለግኩ ሳይሆን ዳኛም ስለፈለገ ሳይሆን ወይም አቃቤ ህግ ስለፈለገ ሳይሆን አለ። ህጋዊ መለኪያ አለ። አንድ ንግግር ወይም አንድ ጽሁፍ ያለው የህግ ከለላ መቼ ነው የሚያጣው? ልክ እንዳልኩ ልክ ጠበቃውም እንዳሉት የኢትዮጵያ ህገ መንግስት ንግግርን ወይም ሀሳብ በነፃነት የመግለጽ መብትን ያውቃል። ግን ሲያውቅ ይሄ መብት ገደብ የሌለው መብት አይደለም። ይሄ መብት ከተወሰነ መስመር ካለፈ የሚቀጣበት ሰዓት አለ፣ ከለላ ወይም የህግ ጥበቃ የሚያጣበት ሰዓት አለ። ይሄ መቼ ነው? ለምሳሌ ማነሳሳት በህግ የሚያስጠይቅበት ሰዓት አለ እና አንድ ንግግር መቼ ነው ማነሳሳት ተብሎ ወንጀል ሆኖ የሚያስቀጣው? እንዴት ነው የሚታወቀው? አንድ ንግግር የሚያስቀጣና የማያስቀጣ መሆኑ የሚለው ላይ ብዙ ጊዜ ፍርድ ቤቶችም፣ አቃቢ ህጎችም፣ ሰዌሮችም ብዙ ጊዜ ሲያነሱት የማልሰማው ምንድን ነው፣ የኢትዮጵያ ህግ በግልጽ ይናገራል። አንድ ንግግር የሚያስቀጣው ያ ንግግር ግልጽ የሆነ አሁኑኑ ወይም በቅርብ ጊዜ ሊፈጠር የሚችል ከፍተኛ አደጋ ሊያስከትል ይችላል ተብሎ ሲታመንበት ብቻ ነው። እና አሁን ተመስገን የጻፋቸው አርቲክሎች አዲስ አበባ እያለ ማቸቸዋል። ከሁለት ከሶስት አመት በፊት የተጻፉ ናቸው። እነሱ በመጻፋቸው ምልክት እንኳን የለም ሰዎች ሰብስቦ ወዲያውኑ ወይም በቅርብ ጊዜ የሆነ አደጋ ሊያስከትል የሚችል ሁኔታ በሌለበት ነው። ጊዜ የለንም እንጂ ስለ ስለ ክሊር ኢሚነንት እና ግሬቭ ደንጀር ምንነት ብናወራ ልንገር አይደል የኢትዮጵያ ህግ በዚህ አንጻር ከአሜሪካ ህግ ሁላ የበለጠ ፕሮቴክሽን ይሰጣል፣ ከለላ ይሰጣል። በጣም በሚገርም መልኩ ይሄ ነው ብዙ ጊዜ ኢትዮጵያ ውስጥ ሲግኖር የሚደረገው እና የማስ ሚዲያ ህግ የሚሰጠው ከለላ የአሜሪካ መንግስት ሱፕሪም ኮርት አሁን ከሚሰጠው ከለላ በላይ ነው። ኢትዮጵያ ህግ ከለላ የሚሰጠው ግን በተግባር ከሚታየው ፍርድ ቤቶቹ ከሚወስኗቸው ውሳኔዎች ጋር ግን አልተዛመደም ነው። በተግባር ስታየው ግን ኦልሞስት የተከሰሰ ጋዜጠኛ አጥፍተዋል ተብሎ ሲወሰን ነው የምትሰማው። አቶ ሙሉጌታ አረጋዊ በዚህ በዋሽንግተን ዲሲ የህግ ባለሙያ የኢትዮጵያ መገናኛ ብዙኃን ወቅታዊ ይዞታና የአገሪቱን ህጎች አተገባበር አስመልክቶ ለሰጡን ሙያዊ ትንታኔ ለጊዜው አመሰግናለሁ። በርዕሱ ላይ የምናደርገው ተከታታይ ውይይት ይቀጥላል። በሌላ ተመሳሳይ ርዕስ መልሰን እንደምናገኘው ተስፋ አደርጋለሁ። ለአሁኑ ግን እግዜር ይስጥልኝ። እኔ እግዜር ይስጥልኝ አቶ አሉላ